ከአፍሪካ ከኤዥያ ና ሌሎች አህጉራት የሚመጡ የፖለቲካ ና አብዛኛዎቹ የኢኮኖሚ ስደተኞች ወደ ዩናይትድ ስቴትስ የሚገቡት በሜክሲኮ በኩል ነው። የፕሬዝዳንት ዶናልድ ትራምፕን መመረጥ ተከትሎ በስደት ወደዚች ሀገር ለመግባት ተከልክሏል። በዚህ መሰረት በመቶዎች የሚቆጠሩ የኢትዮጵያ፣ የካሜሮን ና የኮንጎ ኪንሻሳ ዜጎች በሜክሲኮ ቀርተዋል። ስደተኞችን ሄደው በመጎብኘት የታሰሩትንም በማስፈታት የሚታወቁት የአዲሲቷ ኢትዮጵያ የሰብአዊ መብት ተሟጓጅ አቶ ኦባንግሜቶን በጉዳዩ ላይ ዲደብልዩ አነጋግሯል። እንደዚህ ችግር እንዳለ አውቃለሁ ግን የአሁኑም እንደዚህ ዲቴል አላውቅም ዋሽንግተን ፖስት የተጻፈ ሪፖርት ነው ብዙ ነገር የተማርኩት ግን ሁሌ ያሳዝሩኛል ቢካዝ እኔ አሁን ሀገር ቤት ነበርኩት ግን እንደዚህ ፕሮብሌም እንዳለ ስኒሰማው የሰንትራል አሜሪካ ጓዲማላ ሌሎቹ ሀገሮቹ ኢኳዶር ግን የአፍሪካን ከዚህ በፊት ማት አፍሪካኖች በዛ እየመጡ ሰዎች ነበሩ እና ዶናልድ ትራምፕ ከመጣ በኋላ ይህ ችግር እንዳለ እና ቃለ ግን ምን አይነት ኢትዮጵያ ቢያኖር አፍሪካ እንዳለ አሁን እየተማርኩት እንጂ እንደዚህ ዲቴል ችግር እንዳለ አላውቅም። እና በቅርብ ጊዜ ወል መስቀንቴም ከአነጋገር ነው ይሄ ኢንፎርሜሽን ያወቁት። ሌላው አቶ ኦባን ግን የጠየቅ ነው ከዚህ በፊት የነበረውን ልምድ እንዲያካፍሉን ነበር። ልምዱ ከዚህ በፊት እኮ ምስራራት ሀገሮች አፓርቶ ነው የሚሄዱ። ከኢትዮጵያ፣ ጅቡቲ፣ ሱዳን፣ ሊቢያ፣ ከዛ በኋላ ወደ አረብ ሀገር፣ ከአረቡ ሀገር ሳውት አፍሪካ ሳውት አፍሪካ እና እዛ ጋር ሆኖ ሌላ ወንድ ስምንት ዘጠኝ ሀገር አቋርጦ ነው አሜሪካ የገቡት። በዚህ ላይ ደግሞ መንገድ ላይ የመሞቱ ሰዎች አሉ እና የጠፉ ሰዎች አሉ፣ በጫካ ነው የሚሄዱ ሌሎቹም ደግሞ የዋኛ የማይችሉ ሰዎች አሉ እና መንገዱ እንደ ቀላል ነገር አይደለም። እና የአንዳንድ ጊዜ የምመቱ ሰዎች ላኪ ሆኖ ነው እንጂ ዝም ብሎ እንደቀላል ነገር አይመስልም። ግን ከዚህ በፊት እነሱ ተስፋ አላቸው። አሜሪካ ድንበር ሲገቡ አሜሪካ ከገቡ በኋላ እጃቸው ይሰጣሉ። አሜሪካ ፕሮሰስ ይሰጣል እያንዳንድ ጊዜ ለአንድ ላይ ለቀቃሉ ወደ አሜሪካ እንዲገባ። እና ይሄ ዶናልድ ትራምፕ አባል ሰብዮ ከመጣ በኋላ ነገሮቹ በሙሉ ተለወጥቷል ማለት ነው። አንድ ሰው ከአፍሪካ ተነስቶ ሜክሲኮ ለመግባት ከአስራ አራት ሺህ ኪሎ ሜትር በላይ ይፈጅበታል። በዚህ አይነት መልኩ ከስምንት ዓመት በፊት ዩናይትድ ስቴትስ የገቡት አንድ ስማቸው እንዳይጠቀስ የነገሩኝ ሰው አስተያየታቸውን ለዲደብልዩ ሰጥተዋል። እኔ የምናገረው የሰማሁትን ሳይሆን አይቼው ያለፍኩትን መንገዱንም። እኔ ብቻ አይደለሁኝም ሌላም ኤርትራውያን ወንድሞቻችን አሉ፣ ኢትዮጵያኖችም አሉ። መንገድ ላይ ስንመጣ ጫካ ውስጥ ነው የምትደበቀው። መንገድ የሚመሩ ሰዎች ስፓኒሾች ናቸው። እንግሊዘኛ አይችሉም፣ አማርኛ አይችሉም፣ እኛም ስፓኒሽ አንችልም። እንደ ዲዳ ነው እየተግባባን የምንመጣው። ስለዚህ እነሱን ተከተለን ብቻ ነው የምንሄደው። በቃ እግዚአብሔርን አምነን ነው የምንሄደው፣ ፈጣሪያችንን። ምክንያቱም አገራቸው ነው፣ መንገዳቸውን ያውቃሉ። ሊዘለዝሉን ይችላሉ፣ ሊሰቅሉን ይችላሉ። እኛ አሁን እኔ ያለፍኩበት መንገድ ጥሩ ሰዎች ናቸው ያጋጠሙኝ ማለት እችላለሁ። ከእኔ በኋላ የነበሩት ሴቶች ሴቶቻችን የተደፈሯሉ። ወንዶቹን ህፃኑ ልጅ ይመታሃል ገንዘብ አምጣ ብሎ በጥፊ መመታት ትችላለህ። ግን አንተ ያንን ልጅ በጥፊ ብትለው የሚውድቅ ልጅ ነው። ግን ምንም ማድረግ አትችልም። አሁን ለምሳሌ ከኮስታሪካ ስንሻገር የስምንት ዓመት ልጅ ነው ወንዟን ያሻገረን ቦርደሩ ድልድይ ማለት፣ ያ ወንዙ ነው። ወንዙ የሚለየው በዚህ በኩል ፓናማ ነው፣ በዚህ በኩል ኮስታሪካ ነው። በነገራችን ላይ ምን ያህል ብር ያስከፍላል? አሁን ለምሳሌ የአንተ ቤተሰቦች ከኢትዮጵያ ተነስተ እዚህ እስከምትደርስ እንደው ምን ያህል ይሆናል? ከአስር ሺ ብር እስከ አስራ አምስት ሀያ ሺ ብር ይሆናል። ብር ነው ዶላር? ዳላር እዚህ አሁን ብር እያለን ስለምንጠራው ነው። ዶላር ነው፣ ብርማ የለም። ለዲደብሊው ዘገባ መክብር ሸዋነኝ ከዋሽንግተን ዲሲ